ከሰሞኑ የመብቶችና ዴሞክራሲ ብልጽግና ማዕከል ካርድ የከፍተኛ የትምህርት ተቋማት ውስጥ ስለሚነሱ ግጭቶች መንስኤና መፍትሄቻቸው የፓናል ውይይት አካሂዶ ነበር። በፕሮግራሙ ላይ ጥናታዊ ጽሁፋቸውን ለውይይት ካቀረቡት መካከል አቶ አወታለፈውም ይገኙበታል። አቶ አወታለፈውም በአዲስ አበባ ዩኒቨርሲቲ በሰላምና የደህንነት ጥናት ተቋም የፒኤችዲ ተማሪ ናቸው። በዩኒቨርሲቲዎች ውስጥ የሚነሱ ግጭቶችን ባህሪዎችና መፍትሄዎችን እንደሚከተል ይጠቁማሉ። ኮንፍሊክት ኢን ኢትዮጵያን ዩኒቨርሲቲ ትረንድ ካውዝ ኤንድ ሶሉሽንስ የሚል ነበረ። በኢትዮጵያ ዩኒቨርሲቲዎች ያለው ግጭቶችና መንስኤ መፍትሄና ምን እንደሚመስሉ ነበረ። ዳሰሳ የተወሰነ ዳሰሳ ያደረኩት አሁን በዩኒቨርሲቲዎች ያሉ ግጭቶች ምንድነው የሚመስሉት የሚለው ላይ አንደኛ ከተማሪ ቀጥታ ጥያቄ ጋር ዩኒቨርሲቲዎች ጋር ካሉ የመልካም አስተዳደር የሚመስሉ ጉዳዮችን በተመለከተ ወጣ ባለመልኩ መልኩ የብሄር መልክ ያላቸው ናቸው። ሰው ሁለት ተማሪዎች ሲጣሉ ኢሚዲት ወደ ብሄር የመሄድ አዝማሚያ ያላቸው ከዛ ቀለል ባለመንገድ መንገድ ይመሳሉ። አንዳንዴ ኦፍኮርስ የተወሰነ የሁለት ተማሪዎች ሶስት ተማሪዎች ጸብ ቢንፈጠር ኢሚዲት ወደ ብሄር የመሄድ መልክ አላቸው። ሶስተኛ ደግሞ ዩኒቨርሲቲ ውስጥ ባለው የካፍቴሪያም በዩ የላይብረሪ የምንበለው የመማር ማስተማር ሂደቱ ላይ ቤዝ ባረገ መልኩ ሳይሆን ሌላ ወይ ከተማሪ ኢንተረስት ጋር ሳምሃው የማይገናኙ የሚመስሉ ናቸው። መንስኤው ምንድን ነው ካልሱ እኔ መንስኤዎቹ በሶስት ከፍዬ ነው ያየኋቸው። ዋና ከውዝ ምንድን ነው በሚለው ላይ አንደኛ እኔ ፖለቲክስ በሚል ነው አንዱ ያየሁት። በምርጫ አሸንፋለሁ የማለት ባህሪ፣ በምርጫ ስልጣን አስረክባለሁ የሚል በመንግስት በኩል ያለው ኮንዲሽን፣ ጠላት ወዳጅ ፍረጃ የሚመስል የፖለቲካል ባህሪ ያለኝ ሀገር ላይ ከዛ በተጨማሪ ግን ባለፉ ጊዜያት ወይ በዚህ አመት ወይ ባለፉ ሁለት ሶስት አመት የምናየው ፖለቲካ ሁኔታ በደንብ አፌክት ያደርገው ይመስለኛል። ይሄ በፖለቲካ በኩል ያለው ነው። እንግዲህ ሁለተኛ ደግሞ እኔ ያየሁት ሂስቶሪካል ናሬሽን የሚመስሉ ጉዳዮችም አሉ። ሂስቶሪካል ናሬሽን ሲባል እና የሂስትሪ ትርክቶች ነበራቸው። ትርክት በራሱ ችግር ንወት አይደለም። አክቹዋሊ አንድ ሰው የፈለገው ሂስትሪ ናሬት የሚያደርግበት ወይ ትርክት የሚያደርግበት መንገድ በራሱ ችግር ሆነ ሳይሆን ያ ናሬሽን ወይ ያ ትርክት ዲሞክራሲያዊ በሆነ መንገድ እስከ ሳርገን ወይ ሁለት ኤሊቶች ሁለት የፖለቲካ ፓርቲዎች የሁለት ሀገሪቱ አንዱ የሚባሉ አመራሮች ናሬሽኑ ላይ ለራሳቸው ብቻ መጠቀሚያ ሲያደርጉት ወይ ደግሞ መለያያ መንገድ ስናደረገው ነው እንደ አንድ ግራውንድ ያየሁት ወደማያግባባንና ለፖለቲካ ዓላማ ኤክስፕሎይት ማድረጊያ መንገድ ስንጠቀምበት ይህም እንደ ሩት ኮውዝ አይቼዋለሁ። ሶስተኛ ኢኮኖሚክ የሚመስሉ ጉዳዮችም አሉ። የሀብት ክፍፍል ሲባል በመንግስት እንሰማለን። እንደዛ ሲባል ለምሳሌ አሁን ጠቅለል ያለ ቃል ነው ፍትሀዊ የሀፍት ክፍል የለም፣ ስትል ጥሩ የለም። ግን ማን ነው ለማን ነው የሚል ዝርዝሩ ሳናቀው ብሄር ለብሄር ነው ኢሊትና ማን ነው ልሂቁና ህዝብ ነው በህዝብ መካከል ነው ሚል ክሊር አደለም፣ ግን ይሄ ሩት ከውዝ ሆኖ ይታያል በሚል ያቀረብኳቸው አቶ አወት ከጥናታቸው በመነሳት የተለያዩ የመፍትሄ ሀሳቦችንም ያቀርባሉ። ከእነሱም ውስጥ በዋናነት ልሂቃን ፖለቲካውን የሚያስኬዱበትን መንገድ ከስሜታዊነት ወጥቶ በምክንያትና በውይይት እንዲሁም በዴሞክራሲ ላይ የተመሰረተ መሆን ይኖርበታል ይላሉ። ግጭቶች መፍትሄ አሁን ቅድም እንዳልኩት ፖለቲካው የሚመስል ባህሪ ያላቸው ልሂቃን ወይም ኢሊት ብለን በምንጠራቸው ግሩፖች ላይ

ቤቶች ቁጭ ብለው ቢስተሳርገው መፍትሄ ቢመጣ ጥሩ ነው። ካልሆነ ግን ዝም ብሎ እንደ ድምር ቃል መፍትሄ የሚሆን አይመስለኝም። ከዛ ወደ መንግሥትም ስንመጣ ምናልባት ተማሪዎችን የሚመለከቱ የሚመስሉ ጉዳዮችን ተማሪዎችን አወያይተው ተማሪዎችን ባማከለ መልኩ መሆን አለበት። በመጨረሻም አቶ አወት የግጭት መከላከል ስራ ቀዳሚ ሊሆን እንደሚገባው ያሳስባሉ። አንድ ዩኒቨርስቲ ውስጥ የተፈጠረ ግጭት ወደ ሌላ ዩኒቨርሲቲ ከመዛመቱ በፊት አስፈላጊ የሆነ ቁጥጥር በመንግስት ሊደረግ ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ